በተደጋጋሚ ሁኔታ በተለይ በየአስርተ ዓመታቱ የድርቅ መከሰት ሀገሪቱን አሁንም እያጠቃ በመሆኑ ለተጠቁ የህብረተሰብ አካላት ከውጭ ገበያ የስንዴ ግዢ እየተከናወነ መሆኑን ከአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ ተገለጸ። ቀደም ሲል ከሁለት ወራት ግድም በፊት አራት ሚሊዮን አምስት መቶ ሺህ ሕዝብ እርዳታ ይፈልጋል በማለት ተጠቅሶ የነበረው አሃዝ በሶስት እጥፍ አድጎ ከወር በኋላ 15 ሚሊዮን እንደሚደርስ የተባበሩት መንግስታት ድርጅት ተንብየዋል። በጥናት ውስጥ እንዳካተተው ካለፉት ወራት ቀደም ሲል በአፍሪካ ቀንድ ዙሪያ በተከሰተው የዝናብ እጥረት ሳቢያ የህዝብ ቁጥሯ በከፍተኛ ደረጃ እያደገ የምትገኘው ኢትዮጵያ በይበልጥ እንደምትጠቃ ምክንያቱን አብራርቷል። ከዚህም ለሶስት መቶ አምሳ ሺህ ለሚደርሱ ሕፃናት ልዩ ሕክምና እንደሚያስፈልጋቸው አትቷል። የእህል ግዢው ከምን ደረጃ ላይ እንደሚገኝ በግብርና ሚኒስቴር የአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ አቶ ምትኩ ካሳ ለዶጅ ቬለ የገለጹት በድርቁ የተነሳ የለደራሽ እርዳታ ለሚያስፈልጋቸው ዜጎቻችን ቀርበውን ከውጭ ሀገር የስንዴ ግዢ ያደረገ ነው የምንገኘው ስንዴ ግዢ በሁለት ተከፍሎ የተገዛ ያለው 220 ሺህ ሜትሪክ ቶን ቀደም ብሎ በተሰጠው መሰረት አሁን እየገባ ያለ አለ። ሁለታ ደግሞ በቀጣይነት ጥር ውስጥ የሚገባ አራት መቶ አምስት ሺህ ሜትሪክ ቶን አለ። በድምሩ ስድስት መቶ ሀያ ሰባት ሺህ ሜትሪክ ቶን የስንዴ ግዢ የተከናወነ ነው የሚገኘው። ይህንን መሰል አስከፊ ድርቅ ሲከሰት በሰብአዊ እርዳታ አኳያ የለጋሽ ድርጅቶች ሚና ምን መልክ ይዟል ለሚለው ይሄ ሙሉ ለሙሉ ከመንግስት ካዝና ነው ወጥቶ የተገዛ ያለው። ሌሎች የለጋሾች አስተዋጽኦ የለበትም። 627 ሺውም ሙሉ ለሙሉ በመንግስት ገንዘብ የሚገዛ ነው። እዚህ ከለጋሾች ጋር ተያይዞ የሚሰራው ደግሞ ትንሽ መቀዛቀዝ የታየበት ሁኔታ ነው ያለው። ለምንድ መቀዛቀዝ የታየው ለሚለው በአሁን ሰዓት ትኩረት እየተሰጣቸው ያሉት መካከልያ መስራቅ ላይ የሚገኙ ሀገሮች ናቸው። እንደነ ኢራቅ፣ እንደነ የመን፣ ሶሪያ። በተለይ ደግሞ የሶሪያ ስደተኞች ወደ አውሮፓ በከፍታ ቁጥር እየፈለሱ ስላለ የለጋሾች ትኩረት ወደዛ ስለሆነ፣ ከለጋሾች ብዙም እያገኘን ስላይደለ ሙሉን በሚባል ደረጃ መንግስት ነው አሁን ምላሽ እየሰጠ የሚገኘው። ለመጠባበቂያ የተገነቡ የእህል ጎተራዎች እንዳሉ ሲታወቅ እህልን የማከፋፈሉ ሂደት ከምን ላይ ይገኛል የሚለው አለ አሁን እኮ እኛ እርዳታ ማሰራጨት የተጀመርነው ነው ከጥር ጀምሮ ነው። ጥር ላይ 2.9 ሚሊዮን ተረጂ ነበረን። ለሱም ጭምር እንደገና ደግሞ ባለፈው ናሴ ላይ ይፋረግ ነው 4.5። አሁን ደግሞ በጥቅምት ወር ይፋረግ ነው 8.2 ሚሊዮን ተረጂ ምላሽ ይሰጠን የምንገኘው ከመጣበቂያ ጭምር በመውሰድ ነው እንጂ ከውጭ የሚገዛው እህል በባህር ትራንስፖርት ተጭኖ ስለሚመጣ የሶስት ወርና የአራት ወር ጊዜ ስለሚፈጅ ለድርቅ አደጋ ደግሞ ለተጋለጡ ዜጎቻችን የዘናል ጠብቆ መስጠቱ ለችግር ስለሚዳርግ ከመጣበቂያ ምግብ ክምሽታችን ነው ወስተን እያከፋፈልን ያለ ነው። ስለዚህ አሁን የሚገዛውም መጥቶ የሚገባ መጣበቂያ ውስጥ ነው። ጌታቸው ተድላይ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ